他们是。 አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ቅዱሳን የሚሆኑ ደቀ መዛሙርትና ንጹሐን ሐዋርያትን እንዲህ አልካቸው፤ እናንተ የምታዩትን ያዩ ዘንድ ብዙ ነቢያትና ጻድቃን ወደዱ፣ አላዩም። እናንተ ዛሬ የምትሰሙትን የሰሙ ዘንድ ወደዱ፣ አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው። እኛንም እንደ እነሱ የበቃን አድርገን በቅዱሳን ጸሎት የከበረ ወንጌልን ቃል ሰምተን እንሰራ ዘንድ The smile, ああ。 아 <목소리도> what we I said I ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን እርግቦችንም፣ የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደ ተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ? አሉት። ኢየሱስ መልሶ ይህ ቤተ መቅደስ አፍርሱት በሶስት ቀንም አነሳውallo አላቸው ስለዚህም አይሁድ ይህ ቤተ መቅደስ ከ ስድስት አመት ጀምሮ ይሰራ ነበር አንተስ በሶስት ቀን ታነሳውለህ አሉት እርሱ ግን ስለውነ ስለሰውነቱ ቤተ መቅደስ ይል ነበር ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይንተናገራ ሰሙና መጽሐፍና ኢየሱስ የተናገረውን ቃል አመኑ በፋሲካ በዓል በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ስለ ሰውም ማንም ሊመሰክር አያስፈልገውም ነበር እና አይተው ማምናቸውም ነበር። እርሱ በሰው ያለውን ያውቅ ነበርና፣ በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን አሁን ተፈርዶበታል። ለጌታ ለደቀ መዛሙርቱ ናምን በቃለ ወንጌል ቅዱስ